በነ ብርጋዴር ጀነራል ተፈራ ማሞ የምርመራ መዝገብ ከሁለት ሳምንት በፊት የባህር ዳር ከተማ ወረዳ ፍርድ ቤት ውድቅ ያደረገውን ተጨማሪ የምርመራ ጊዜ ቀጠሮ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አጸናው። አቃቤ ሕግ የፍርድ ቤቱን ውሳኔ በመቃወም ነበር ተጨማሪ የምርመራ ጊዜ ያስፈልገኛል ሲል ወደ ባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ይግባኝ የጠየቀው። ከፍተኛ ፍርድ ቤቱ ይግባኙን ሲመረምር ቆይቶ ምርመራው ተጨማሪ ጊዜ ያስፈልገውም ሲል የአቃቤ ሕጉን ጥያቄ ውድቅ አድርጎታል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። በአማራ ክልል ከፍተኛ አመራሮች ግድያና መፈንቅለ መንግስት በተባለው ሙከራ ፖሊስ ጥርጥሬያቸዋለሁ ያላቸውን ሁለት መቶ ሰባ የጸጥታ ዘርፍ ከፍተኛ አመራሮችና ሌሎች አካላትን በቁጥጥር ስር አውሎ ምርመራ ሲያካሂድ ቆይቷል። ከእነዚህ ውስጥ በምርመራ ቡድኑ ማስረጃ የታጣባቸው ሁለት መቶ ያህል ተጠርጣሪዎች ከእስር በነፃ የተለቀቁ ሲሆን፣ ቀሪዎቹ በባህር ዳር ከተማ ወረዳ ፍርድ ቤት የጊዜ ቀጠሮ መዝገብ ተከፍቶ ክርክር ሲደረግ የቆየ መሆኑ ይታወቃል። ወረዳ ፍርድ ቤቱም ለአራትና ለአምስት ያህል ጊዜ በጊዜ ቀጠሮ መዝገቡን ሲመረምር ቆይቶ ሐምሌ 29 ቀን 2011 ዓ ም በዋለው ችሎት መርማሪ ፖሊስ ተጨማሪ የጊዜ ቀጠሮ ይሰጠኝ ብሎ ፍርድ ቤቱን ቢጠይቅም ፍርድ ቤቱ ጥያቄውን ውድቅ አድርጎ አስራ አራት ቀን ክስ የመመስረቻ ጊዜ ሰጥቶት ነበር። አቃቢ ህግም ምርመራ አላጠናቀቅኩም፣ የሰውና የሰነድ ማስረጃ ገና እያሰባሰብኩ ነው፣ የፎረንሲክና የቴክኒክ ምርመራ ጊዜ ያስፈልገዋል በማለት ተጨማሪ የጊዜ ቀጠሮ እንዲሰጠው ለባህርዳርና አካባቢዋ ከፍተኛ ፍርድ ቤት ይግባኝ ጠይቆ ነበር። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አቃቢ ህግ የጠየቀውን ተጨማሪ የምርመራ ጊዜ በተለያዩ ጊዜያት ሲመረምር ቆይቷል። የተጠርጣሪ ጠበቆችም የጊዜ ቀጠሮ ይግባኝ አያስፈልገውም፣ አቃቢ ህግ በምርመራ ሂደቱ ተሳታፊ ሊሆን አይገባም። ወንጀሉ ፌዴራል ካለው ምርመራ ጋር ግንኙነት የለውም። መርማሪ ፖሊስ በስር ፍርድ ቤት በተሰጠው ተጨማሪ የጊዜ ቀጠሮ አዲስ ማስረጃ አላገኘም የሚሉ የመቃወሚያ ሀሳቦችን ለፍርድ ቤቱ ሲያሰሙ ቆይተዋል። የሁለቱን ክርክር ሲመረምር የቆየው ፍርድ ቤቱም ዛሬ በዋለው ችሎት አቃቢ ህግ የጠየቀውን ተጨማሪ የምርመራ ጊዜ አሳማኝ እንዳልሆነ ገልጾ ወረዳ ፍርድ ቤቱ ያስተላለፈውን ውሳኔ በማጽናት ይግባኙን ውድቅ አድርጎታል። ፍርድ ቤቱ በውሳኔው ቅር የተሰኘ ወገን ለሰበር ችሎት አቤቱታውን ማቅረብ እንደሚችል ገልጾ መዝገቡን ዘግቶታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር